አውሮፓና ጀርመን ቪትንበርግ በምስራቅ ጀርመኑ የዛክሰን አንሃልት ፌዴራዊ ክፍለ ግዛት ውስጥ የምትገኝ አነስተኛ ከተማ ናት። ኤልበ በተሰኘው ወንዝ ዳር የተቆረቆረችው ይህቺ ከተማ የዛሬ 500 ዓመት በካቶሊክ ሃይማኖት የቀኖና ስርዓት ላይ በተነሳ ተቃውሞና ተቃውሞውን በተከተለው የተሃድሶ እንቅስቃሴ ትታወቃለች። ያኔው የካቶሊክ መነኩሴ ማርቲን ሉተር በጎርጎሮሳዊው ጥቅምት 31 1517 የቤተ ክርስቲያኗን የቀኖና ስርዓቶች በመቃወም ታድሶ ያስፈልጋቸዋል ያሏቸውን ስርዓቶች በዝርዝር ያሳወቁበትን ጽሑፍ ለሕዝብ ይፋ ያደረጉት በዚህች ከተማ ነበረ። የሥነ መለኮት መምህርና በኋላም የታድሶ መሪ ዶክተር ሉተር በቪትንበርግ ከተማ ማዕከል በሚገኘው የመላ ቅዱሳን ቤተ ክርስቲያን በር ላይ ትችታቸውን ያሰፈሩበትን ጽሑፍ መለጠፋቸው ይነገራል። ጌታ ዳዊት ከፍ ያለው ከፍተኛ ትምህርታቸውን ጀርመን የተከታተሉ የሥነ መለኮት ምሁር ናቸው። የሉተር ተቃውሞ ምን እንደነበርና ተከታዮችን እንዴት ማፍራት እንደቻሉ ያስረዳሉ። ጀርመናዊው ሉተር በቤተ ክርስቲያን ያሉትን የቀኖና ስርዓቶች ብዙ ሕሊናው አልተቀበለለትም ነበርና እነዚያን ስርዓቶች ተቃውሞ ወደ ዘጠና አምስት ሉተር ስቴዘ ይባላሉ። ዘጠና አምስት ነጥቦችን አውጥቶ ንስሐ እንደማያስፈልግ፣ ክህነት እንደማያስፈልግ፣ የፖፑ የበላይነት። ስለ መንጽሔ ነፍስ የሚባል አለ፣ የካቶሊክ ስነ መለኮት ትምህርት። መንጽሔ ነፍስ ወይም ፑርጋቶሪውም ይባላል፣ ፌገፎየር ይባላል በጀርመንኛው ወይም በላቲኑ ፑርጋቶሪውም። ይሄ ይሄ መንጽሔ ነፍስ ነፍስ በቀጥታ ወደ እግዚአብሔር መንግስት አትገባም ከዚያ በፊት ግን በንስሐ የምትቀበልበት ቦታ አለ ብሎ የካቶሊክ ትምህርት ያስተምራል እና ይህን ይህን ሁሉ አልተቀበለምና ዘጠና አምስት የሚሆኑ ነጥቦችን ይዞ ተነሳ እና ቪተንበርግ በሚባለው አሁንም አለ ቦታው እዚያ ቦታ ላይ ያንን ይዞ ተነስቶ ለጠፈ ተቃወመ። ከዚህ የተነሳ ሁሉም እንግዲህ ሐሳቡ ይሄ ይመስልናል ልክ ነው የሚል እና ልክ ነው አይደለም የሚል ግጭት ነበረ። ያው ልክ ነው ያለው ተከተለው እና ይህንን ተሐድሶ አደረገ። ቀኖናዋን፣ የካቶሊክን ቤተ ክርስቲያን ቀኖና ሽሮ ሌላ መርህ ተከተለና ኤቫንጌሊሽህ ማለት ወንጌላዊነት የሚለውን መርህ ተከተልና አንድ የራሱ መርህ ይዞ ጀመረ። እና ያን የጀመረበትን በጀርመን ብቻ ሳይሆን ከዚያ በኋላ ይሄ ሪፎርሜሽን ወይም ተሀድሶ በመላ አውሮፓ በሌላውም ዓለም ተቀጣጥሎ አደገ። በዚህ ተቃውሞ ምክንያት ከካቶሊክ ቤተ ክርስቲያን የተወገዱት ሉተር የፕሮቴስታንት ወይንም የወንጌላውያን ቤተ ክርስቲያን መሰረቱ። ይሁንና መሪጌታ ዳዊት እንደሚሉት ይህ ከጊዜ ወደ ጊዜ እያደገ የሄደ እንጂ በአንዴ የተገኘ ውጤት አልነበረም። ተከታይ ያገኘውም አስቀድሞ የእንደዚህ አይነቱ ጉምጉምታ ስለነበረ፣ ያንን ግን እሱ ቀምሞ ቀምሮ ይሄ ይሄ ነው ብሎ ዘጠና አምስት ነጥቦች ጀመረው። በዚያው ተከታይ ያገኘ እንጂ እንደውም በአንዴ በግብታዊነት የተከተለው ህብረተሰብ አይደለም። ሲያየው እውነትም ነው አዎ በሰውኛው አይን ሲታይ ብሎ ተከተለው እና ሉተር ያቀረበው ሀሳብ የእውነት ነው ብሎ ያመነው ተከተለው። አይ አይደለም እምነት ነው እንጂ እንደዚህ አይነት ነገር በትችትና በሰውኛ ጥበብ የሚደረግ አይደለም ብለው የቆዩት ካቶሊኮች በዚያው በእምነታቸው ጸንተው እስካሁንም አሉ። ግን አይሎ የወጣው በወቅቱ የሉተር ተከታይ ስለነበረ በአብዛኛው ብዙዎቹን አብያተ ክርስቲያናቱን ሁሉ ወርሷል። በአሁኑ ጊዜ ሉተር የተሀድሶ እንቅስቃሴ በጀመሩባት በቪትንበርግ ከተማም ይሁን በሌሎች የጀርመን ከተሞች የፕሮቴስታንት እምነት ተከታዮች ቁጥር ተመናምኗል። 48500 ነዋሪዎች ካሏት የተሀድሶ የትውልድ ስፍራ ቪትንበርግ የፕሮቴስታንት ክርስቲያኖቹ ቁጥር በመቶኛ ሲሰላ 12 በመቶ ብቻ ነው። በከተማዋ ቤተ ክርስቲያኖች በሚካሄዱ የጸሎት ስርዓቶች ላይ የሚገኙትም ቁጥር አነስተኛ ነው። እንዲያውም ከስርዓቱ ተካፋዮች አብዛኛዎቹ ከተማዋን ለመጎብኘት የሚመጡ ቱሪስቶች ናቸው። በዚህ ከተማ ውስጥ የምትገኘው ሉተር አዘውትረው ያስተምሩባት የነበረውና የመጀመሪያው የፕሮቴስታንት የጸሎት ስርዓትም የተካሄደባት የቅድስት ማርያም ቤተ ክርስቲያን የጎብኚዎች መስህብ ናት። ቪትንበርግ ዘንድሮ አምስት መቶኛውን ዓመት የሉተር ተሃድሶ አውደርእዮችን ጨምሮ በልዩ ልዩ ዝግጅቶች አክብራለች። ቤንያሚን ሀስልሆርን በከተማይቱ የተዘጋጀው ልዩ አውደርእይ ኃላፊ ናቸው። ሉተራዊነት እያበቃ ይሆን የተሰኘ መጽሐፍ የጻፉ ፕሮቴስታንት የሥነ መለኮት ምሁር ናቸው። የፕሮቴስታንት እምነት ተከታዮች ቁጥር መቀነስ በእጅጉ ያሳስባቸዋል። Ich bin jetzt 31 Jahre alt, uh, Ich በጎርጎሮሳዊ 1990 37 በመቶ የጀርመን ዜጋ ፕሮቴስታንቶች ነበሩ። አሁን የቤተ ክርስቲያኗ የተመዘገቡ አባላት ቁጥር 27 በመቶ ብቻ ነው። ከ8 ሚሊዮን በላይ የሚሆኑት ከ1990 ወዲህ ወይ ሞተዋል አሊያም ቤተ ክርስቲያኑን ለቀው ሄደዋል የሚል ግምት ነው ያለው። ይህ ማለት ደግሞ ቤተ ክርስቲያኑ ገቢ እያጣ ነው። በጀርመን በቤተ ክርስቲያን የተመዘገበ ማንኛውም አባል ለቤተ ክርስቲያኑ የውዴታ ግዴታ የሆነውን ክፍያ ይፈጽማል። ይህንንም ገንዘብ መንግስት ከሰራተኞች ደሞዝ እየቆረጠ በገቢ ቀረጥ ክፍል አማካይነት ለሚመለከታቸው አብያተ ክርስቲያናት ያስተላልፋል። የአባላት ቁጥር አነሰ ማለት ገቢውም ይቀንሳል ማለት ነው። የቪትንበርግ ቅድስት ማርያም ቤተ ክርስቲያን ፓስተር ዮሐንስ ብሎክ፣ ችግሩ አሁንም እየተሰማን ነው ይላሉ። በአሁኑ ጊዜ የገንዘብ ማነስ ያስከተለው ተጽዕኖ ክፉኛ እየተሰማ ነው፣ ምክንያቱም ከባልደረባችን አንዱ በመሰናበቱ በሁለት ፓስተሮች ብቻ ነው አገልግሎት የምንሰጠው። ወደፊት በቋሚነት የሚያገለግሉ ተቀጣሪዎች ቁጥር በእጅጉ እየቀነሰ ነው። እናም የእምነቱ ተከታዮች በጥቂት የሙሉ ጊዜ ሰራተኞችና ፓስተሮች ብቻ ነው አገልግሎት የሚያገኙት። ለምታ አመታት የጀርመን ክርስቲያኖች ቤተ ክርስቲያንና ፓስተሮችን ለማግኘት ርቀው መሄድ አልነበረባቸውም። አሁን ግን እየተለወጠ ነው። ቤተ ክርስቲያኖች እየተዘጉ ነው። የፓስተሮችም ቁጥር ይቀንሳል ተብሎ ነው የሚገመተው። ለምሳሌ ሁለቱ የቪትንበርግ ፓስተሮች የሚያገለግሉት በአጥቢያ ቤተ ክርስቲያናቸው ብቻ አይደለም፣ በሌሎች ቤተ ክርስቲያናትም ጭምር እንጂ። የቤተ ክርስቲያኗ ሰበካ ጉባኤ አባላት ቁጥር 3800 አካባቢ ነው። ቄስ ዮሐንስ ብሎክ እንደሚሉት እጅግ አሳሳቢው የወደፊቱ ነው። ወደፊት የጸሎት ስነ ሥርዓት ቤት ወደሚካሄድበት ደረጃ እያመራን ነው። ክርስትና ወደ ትላልቅ ከተሞች እየተሰበሰበ ይመስለኛል። የእኛ ቁጥር እያነሰ ነው የሚሄደው። እንደሚመስለኝ ለህዝቡ የምንሰጠውን አገልግሎት ማጠናከር አለብን። ምናልባት ጭንቀቱና ብዙ ኃላፊነት ስለሚቀልልን በመጠኑ ደስተኞች ነን። የቪትንበርጓ የቅድስት ማርያም ሰበካ ጉባኤ የተለያዩ ትርኢቶችንና ዝግጅቶችን በማቅረብ ነዋሪዎችን ለመሳብ ይጥራል። ይሁንና ቪትንበርግና ሌሎችም የጀርመን ከተሞች ዋነኛ የፕሮቴስታንት እምነት ተከታይ የነበሩበት ዘመን ግን እስከ ወዲያኛው ያበቃ ይመስላል። ጀርመን ለ17 ዓመታት የኖሩት የስነ መለኮት ምሁርና በጀርመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኑርንበርግ ቅድስት ስላሴ ቤተ ክርስቲያን አስተዳዳሪ መሪጌታ ዳዊት እንደሚሉት በጀርመንም ሆነ በሌሎች የአውሮጳ ሀገራት ቁጥራቸው የተመናመነው የፕሮቴስታንት እምነት ተከታዮች ብቻ አይደሉም። ይላሉ። ከወንጌላውያን አብያተ ክርስቲያናት ብቻ ሳይሆን ከሁሉም አብያተ ክርስቲያናት በየሰበቡ እምነቱ እየመነመነ ነው እና ምክንያቱ ደግሞ የዚህ ቅሌቱ ብቻ ሳይሆን ሴኩላሪዝም የሚባል ወይም ደግሞ ዓለማዊነት የዚህ የዘመኑ ቴክኖሎጂ ያፈራው መወያየት እንኳን የለም ዛሬ። በጀርመን የፕሮቴስታንት እምነት ተከታዮች ቁጥር እየቀነሰ ቢሆንም የሉተር ታድሶ መነሻ ቪትንበርግ ግን አሁንም በአገር ጎብኚዎች መስህብነቷ እንደቀጠለች ነው። በሉተር ተሀድሶ 500ኛ ዓመትና ሉተር በመሰረቱት በጀርመን የወንጌላዊት ቤተ ክርስቲያን የአሁኑ ይዞታ ላይ ያተኮረው የዛሬው ዝግጅታችን በዚሁ አብቅቷል። ሂሩት መለሰ ነኝ። ደህና ቆዩኝ።